የፌዴራሉ ከፍተኛ ፍርድ ቤት አራተኛ የወንጀል ችሎት አራት የኦሮሞ ፌዴራላዊ ኮንግረስ አመራር አባላትን ጨምሮ በሀያ ሁለት ተከሳሾችና በአቃቢ ሕግ መካከል ባለው ክርክር ላይ ዛሬም ብይን ሳያሰማ ቀረ። ተከሳሾች ቅሬታቸውን ገልጠዋል። ፍርድ ቤቱም ተለዋጭ ቀጥሮ ሰጥቷል። መለስካቸው አምሃ ዝርዝሩን ይዟል። የኦሮሞ ፌዴራላዊ ኮንግረስ የአመራር አባላት አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባን ጨምሮ በ22 ተከሳሾችና ና በአቃቢ ህግ መካከል ባለው ክርክር ላይ ፍርድ ቤቱ ዛሬ ብይን እንደሚሰጥ ሲጠበቅ የቆየ ቢሆንም ብይኑ እንዳልደረሰለት አስታውቋል። ፍርድ ቤቱ ለብይኑ አለመጠናቀቅ የሰጠው ምክንያት የመዝገቡ ስፋትና ይህም ረዥም ጊዜ መጠየቁ መሆኑን ነው። ከተከሳሾቹ መካከል የኦሮሞ ፌዴራላዊ ኮንግሬስ የወጣቶች ሊግ ሥራ አስኪያጅ ኮሚቴ አባል የነበሩት አቶ አዲሱ ቡላላ ከእናንተ ከዳኞች ጀርባ ደህንነቶች እንዳሉ እናውቃለን። ከዚህ የካድሬ አሰራር መውጣት አለባችሁ። ያ ባይሆን ኖሮ የነበራችሁ ጊዜ ሥራውን ለማጠናቀቅ በቂ ነበረ። በዚህ ዐይነት አሰራርም አገራችንንም ሥርዓቱንም ለመጥላት እንገደዳለን ሲሉ በምሬት ተናግረዋል። የፓርቲው ምክትል ዋና ጸሐፊ የነበሩት አቶ ደጃኔ ጣፋ በበኩላቸው ፍርድ ቤቱ እያመላለሰ እነሱንም ቤተሰባቸውንም ባያጉላላቸው፣ ከዚያ ይልቅ ለሚበቃ ጊዜ ቀጠሮ ሰጥቶ ብይኑን እንዲሰጣቸው ተማጽነዋል። ፍርድ ቤቱ በመጨረሻ ብይኑን ለማሰማት ለሰኔ 9 ቀን 2009 ዓ ም ተለዋጭ ቀጠሮ ሰጥቷል። አቃቢ ሕግ ሚያዚያ 14 ቀን 2008 ዓ ም ለፌዴራል ከፍተኛ ፍርድ ቤት ባስገባው የክስ ማመልከቻ በእነ አቶ ጉርሜሳ አያኖ ላይ የተለያዩ የጸረ ሽብር አዋጁን ድንጋጌዎች ጥሰዋል ሲል በሽብር ወንጀል እንደከሰሳቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።